ቀዳሚው ዝግጅት ቀደም ሲል እንዳልኩት የዓለም ዜና ነው። የዕለቱ ተረኛ ማንተጋፍቶት ስለሺ ያሰማናል። የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል በቅድሚያም አርስተ ዜናም የጎንደር ከተማን በሶስት አቅጣጫዎች ለማጥቃት ተኩስ ከፍተው የነበሩ ታጣቂዎች በመንግስት የጸጥታ ኃይሎች መመለሳቸው ተገለጠ በአሁኑ ወቅት የጎንደር ከተማና አካባቢው ሰላም እንደሆነም ተዘግቧል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ትግራይ ክልል ውስጥ ወታደሮች በሳምንቱ መጀመሪያ ላይ በመቶዎች የሚቆጠሩ ሰዎችን ከመጠለያ ጣቢያዎች መውሰዳቸው እጅግ ያሳስበኛል ሲል መናገሩን ሮይተርስ ዘገበ ጀርመን ከመቶ ዓመት በፊት በቅኝ ግዛት ዘመን የጀርመን ደቡብ ምዕራብ አፍሪቃ አብላ በሰየመቻት የአሁኗ ናሚቢያ ውስጥ በሚገኙ የሄሬሮና ናማ ማህበረሰብ ላይ የተፈጸመው የዘር ጭፍጨፋ መሆኑን በይፋ አመነች። ለዘር ማጥፋቱ ግፍ ጀርመን አንድ ነጥብ አንድ ቢሊዮን ዩሮ ካሳ እንደምትከፍል ውጭ ጉዳይ ሚኒስትር ሃይኮማስ አስታውቋል። ሱሪያ ውስጥ በተደረገው ፕሬዝዳንታዊ ምርጫ የአገሪቱ ፕሬዝዳንት ባሽር አልአሳድ 95.1 ከመቶ የመራጮች ድምፅ በማግኘት ማሸነፋቸው ተገለጠ። ተቃዋሚዎች ምርጫውን ቧልት ሲሉ ተችተውታል። ዜናው በዝርዝር የጎንደር ከተማን በተለያዩ አቅጣጫዎች ለማጥቃት ተኩስ ከፍተው የነበሩ ታጣቂዎች በመንግስት የጸጥታ ኃይላት መመለሳቸውን የጎንደር ከተማ ወጣቶችና የከተማ አስተዳደሩ አስታወቁ። ታጣቂዎቹ ከትናንት በስቲያና ትናንት የጎንደር ከተማን የሽብር ማዕከል ለማድረግ በሶስት አቅጣጫዎች ተኩስ ከፍተው ጉዳት ማድረሳቸውን በጎንደር የአማራ ወጣቶች ማህበር ፕሬዚዳንት ተስፋ ታምራት ለዶችቬሌ ዲ ደብልዩ ተናግሯል። መጀመሪያ አካባቢ ያው ሰው በማገፍ ሮቢት ወደሚባል ቦታ ብ ወሰዱ እየተደራደሩ ገንዘብ ሲቀበሉ ቆዩ። አሁን ደግሞ በህዝቡ ላይ ግብዝ የሆነ ጦርነት ከፈተ። አማራ ልዩ ሄደና ሚሊሻ፣ የአካባቢ ጸጥታ ሀይል ህልማቸው የጎንደር ከተማ የሰላምና ደህንነት መምሪያ ኃላፊ አቶ ናትናኤል ጎሹ በበኩላቸው በስም ያልጠቀሷቸውና የተደራጁ ቡድኖች ያሏቸው ኃይሎች በሦስት የጎንደር ከተማ አቅጣጫዎች ጥቃት ከፍተው በመንግሥት ታጣቂዎች መመለሳቸውን አብራርቷል። በነበረው የተኩስ ልውውጥ ምን ያህል ጉዳት እንደደረሰና የታጣቂዎቹን ማንነት በተመለከተ ዶችቬል የጠየቃቸው አቶ ናትናኤል በጥናት ይመለሳል የሚል ጥቅል ምላሽ ሰጥቷል። አሁን የጎንደር ከተማና አካባቢው ሰላም እንደሆነ መምሪያ ኃላፊው ማመልከታቸውን የባህር ዳሩ ወኪላችን አለምነው መኮንን የላከልን ዜና ይጠቁማል። ትግራይ ክልል ውስጥ ወታደሮች በሳምንቱ መጀመሪያ ላይ በመቶዎች የሚቆጠሩ ሰዎችን ከመጠለያ ጣቢያዎች መውሰዳቸው እጅግ ያሳስበኛል ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዛሬ ተናገረ። የሮይተርስ የዜና ምንጭ ሶስት የእርዳታ ሰራተኞችና አንድ ሐኪም ነገሩኝ በሚል ባወጣው ዘገባው ከአምስት መቶ በላይ ወጣቶች፣ ወንዶችና ሴቶች ከመጠለያ ጣቢያዎቹ በኃይል ተወስዷል ብሏል። ሰኞ ማታ ሽሬ ከተማ ውስጥ ከሚገኙ አራት መጠለያ ጣቢያ ባለሙያዎች በኤርትራና በኢትዮጵያ ወታደሮች መወሰዳቸውን የዜና ምንጩ አክሎ ዘግቧል። ዓለም አቀፉ የስደተኞች ጉዳይ ከፍተኛ ኮሚሽነር ጉዳዩን ለኢትዮጵያ ባለስልጣናት በመናገሩም ቁጥራቸው በውል ያልታወቁ ሰዎች ተለቋል ሲል ሮይተርስ አክሏል። ከኢትዮጵያና ከኤርትራ መንግስት ባለስልጣናት ስለ ጉዳዩ ለማጣራት ሙከራ ስለማድረጉ ግን የዜና ምንጩ የጠቀሰው ነገር የለም። ከሐረሪ ክልል ውጭ የሚገኙ የሐረሪ ብሔረሰብ ተወላጆች የምርጫ ተሳትፎን በሚመለከት የፌዴራል ጠቅላይ ፍርድ ቤት በሰጠው ውሳኔ ላይ ብሔራዊ ምርጫ ቦርድ ያቀረበውን ይግባኝ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውድቅ አደረገውም። ከክልል ውጭ ያሉ የብሔረሰቡ ተወላጆች የሐረሪ ጉባኤ አባላትን መምረጥ እንደሚችሉም ውሳኔ ሰጥቷል። የሐረሪ ጠቅላላ ጉባኤ ተወካይ አቶ ሰላዲን ቶፊቅ ለዶቼ ቬሌ በሰጡት መረጃ የፍርድ ቤት ስልጣንን በተመለከተና ጉዳዩ ህገ መንግስታዊ ትርጓሜ የሚፈልግ ነው በሚል በቦርዱ የቀረቡ መከራከሪያዎችን ችሎቱ ውድቅ ማድረጉን አብራርቷል። የክልሉ ህገ መንግስት መነሻ ያደረገው የስድር ህገ መንግስት መሆኑን እና ይሄ የክልሉ ህገ መንግስት የአመሰል ትምህርት የማስፈልግ የተወጣበት የክልሉ ህገ መንግስት ና ከህገ መንግስት ጋር የሚያጋጀ የለም። ስለዚህ የፍርድ ቤት የተወሰነ ውሳኔ አግባብ ነው። ቦርዱ ያቀረባቸው ና የሻረባቸውን ነጥቦችንም በመተንተን አግባብ እንዳለው ና ህጋዊ እንዳልሆነ በመተቸት ውሳኔ አሳልፏል ማለት ነው። በዚህ መሰረት የአረ ብሔራዊ ጉባኤ አባል አማራቾች የአረ ብሔረሰብ አባሎች ከክልሉ ያሉ መምረት እንደሚችሉ አረጋግጧል። በዚህ የስድስተኛው ሀገራዊ ጉባኤን በተዘረጋው ስርአት መሰረት እንዲፈጸም አዟል። በድሬዳዋ የሚገኙ የሐረሪ ማህበረሰብ ተወላጆች ተጠሪ አቶ ዘይዳን በክሪ በበኩላቸው በፍርድ ቤቱ የተሰጠው ውሳኔ አስደሳች መሆኑን ለድሬዳዋው ወኪላችን መሳይ ተክሉ ተናግሯል። በፕሬዝዳንት መንግስቱ ኃይለ ማርያም ይመራ የነበረው የቀድሞ የኢትዮጵያ መንግስት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር በምህፃሩ ኢህአዲግ ይባል በነበረው ኃይልና ተባባሪዎቹ ከተወገደ ዛሬ 30 ዓመት ሆነው ትናንት 80ኛ ዓመት እንደሞላቸው የተሰማው የቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም በስደት ዚምባብዌ ሐራሬ ከተማ መኖር ከጀመሩም 30ኛ ዓመት ደፍኗል። የቀድሞ ፕሬዝዳንት በሐራሬ እርሻቸው በዚምባብዌ መንግስት 24 ሰዓት ጥበቃ እየተደረገላቸው እንደሚገኙ የዶቼ ቬለ ሶማሌ የዚምባብዌ ወኪል ኮሎምቡስ ማሹንጋ ገልጧል። ፕሬዚዳንቱ ይመሩት የነበረው የደርግ አገዛዝ የተወገደበት ግንቦት ሀያን ከ1983 ዓ ም ጀምሮ ላለፉት በርካታ ዓመታት ብዙዎች ሲያከብሩ የነበረው አምኖበት እንዳልነበር በአማራ ክልል በስራ ገበታቸው ላይ የሚገኙ ነዋሪዎች ለዶቼቬሌ ተናግሯል። ዛሬ ተማሪዎች በትምህርት ላይ መሆናቸውንም የባህርዳሩ ዳሩ ወኪላችን አለምነው መኮንን የላከልን ዘገባ ይጠቁማል። የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨውን የዶቼቬሌ ዲ ደብልዩ የዓለም ዜና ነው። ጀርመን ከመቶ ዓመት በፊት በቅኝ ግዛት ዘመን የጀርመን ደቡብ ምዕራብ አፍሪቃ ብላ በሰየመቻት የአሁኗ ናሚቢያ ውስጥ በሚገኙ የሄሬሮና ናማ ማህበረሰብ ላይ የተፈጸመው የዘር ጭፍጨፋ መሆኑን በይፋ አመነች። ከአንድ ክፍለ ዘመን በፊት በተለይ እንደ ጎርጎሪዮሱ አቆጣጠር ከ1904 እስከ 1908 ድረስ በአሁኗ ናሚቢያ ግዛት የጀርመን ቅኝ ገዢዎች በርካቶችን በግፍ ጨፍጭፏል። ሕፃናትና ሴቶችን ጨምሮ በአስር ሺዎች የሚቆጠሩ ሰዎችም በግፍ ተገድሏል። የጀርመን ወታደሮች በጦርነት የተገዳደሯቸውን ወደ ካላሃሪ በረሃ ገፍተው በረሃብ እንዲያልቁም አድርጓል። ከመቶ ዓመት በፊት ለተፈጸመው ግፍ የጀርመን ውጭ ጉዳይ ሚኒስትር ሃይኮማስ ዛሬ በይፋ ይቅርታ ጠይቋል። ያኔ የተፈጸሙትን እነዚህን ድርጊቶች አሁን በይፋ ዘር ማጥፋት ነው ብለን እንጠራቸዋለን። ይህም በማድረግም ታሪካዊ ኃላፊነታችንን እንቀበላለን። በጀርመን ታሪካዊና ግብረ ገባዊ ኃላፊነት አንጻር ናሚቢያና የሰለባዎቹ ቤተሰቦችን ይቅርታ እንጠይቃለን። የጀርመን ርዕሰ ብሔር ፍራንክ ቫልተር ሽታይንማየር የናሚቢያ ምክር ቤት ፊት ቀርበው በሚደረግ ስነ ስርዓትም በይፋ ይቅርታ ይጠይቃሉ ተብሎ ይጠበቃል። ለዘር ማጥፋቱ ግፍ ጀርመን አንድ ነጥብ አንድ ቢሊዮን ዩሮ ካሳ እንደምትከፍል ውጭ ጉዳይ ሚኒስትር ሃይኮ ማስ አስታውቋል። የጀርመንና የናሚቢያ መንግስት ተወካዮች አምስት ዓመታት በፈጀው ቁስሉን ማከም በተሰኘው ድርድር ከዚህ ስምምነት ላይ መድረሳቸውም ተገልጧል። ሶሪያ ውስጥ በተደረገው ፕሬዝዳንታዊ ምርጫ የአገሪቱ ፕሬዝዳንት ባሽር አልአሳድ በከፍተኛ ድምፅ ማሸነፋቸው ተገለጠ። የሶሪያ ምክር ቤት አፈ ጉባኤ ሐሙድ አሳባግህ ከደማስቆ ይፋ እንዳደረጉት ፕሬዚዳንቱ አሸነፉ የተባለው 95.1 ከመቶ የመራጮች ድምፅ አግኝተው ነው። ለምርጫ ከተመዘገቡ ሶሪያውያን መካከል 79 ከመቶ በድምጽ አሰጣጡ መሳተፎም ተጠቁሟል። ፕሬዚዳንት ባሽር አልአሳድ ካለፉት 21 ዓመታት አንስቶ ሶሪያን በመምረ ራት ይገኛሉ። የእርስ በርስ ግጭትና የዓለም ሀያላን ጣልቃ ገብነት ሀያል በትሩን ባሳረፈባት ሶሪያ የተካሄደው ምርጫ ተቃዋሚዎች ቧልት ሲሉ ተችተውታል። ሰሜን ሶሪያን የሚያስተዳድሩት ኩርዶችም በምርጫው ሳይሳተፉ ቀርቷል። ይህ ዶችቬሌ ሬዲዮ ነው። ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የጎንደር ከተማን በሶስት አቅጣጫዎች ለማጥቃት ተኩስ ከፍቶ የነበሩ ታጣቂዎች በመንግስት የጸጥታ ኃይላት መመለሳቸው ተገለጠ። በአሁኑ ወቅት ከጎንደር ከተማና አካባቢው ሰላም እንደሆነም ተዘግቧል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ትግራይ ክልል ውስጥ ወታደሮች በሳምንቱ መጀመሪያ ላይ በመቶዎች የሚቆጠሩ ሰዎችን ከመጠለያ ጣቢያዎች መውሰዳቸው እጅግ ያሳስበኛል ሲል መናገሩን ሮይተርስ ዘገበም። ጀርመን ከመቶ ዓመት በፊት በቅኝ ግዛት ዘመን የጀርመን ደቡብ ምዕራብ አፍሪቃ ብላ በሰየመቻት የአሁኗ ናሚቢያ ውስጥ በሚገኙ የሄሬሮና ናማ ማኅበረሰብ ላይ የተፈጸመው የዘር ጭፍጨፋ መሆኑን በይፋ አመነች። ለዘር ማጥፋቱ ግፍ ጀርመን 1.1 ቢሊዮን ዩሮ ካሳ እንደምትከፍል ውጭ ጉዳይ ሚኒስትር ሃይኮማስ አስታውቋል። ሶሪያ ውስጥ በተደረገው ፕሬዝዳንታዊ ምርጫ የአገሪቱ ፕሬዝዳንት ባሽር አልአሳድ 95.1 ከመቶ የመራጮች ድምፅ በማግኘት ማሸነፋቸው ተገለጠ። ተቃዋሚዎች ምርጫውን ቧልት ሲሉ ተችተውታል። ዜናው በዚሁ አበቃ። መልካም ጊዜ ጠናሽጥልኝ